ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነ ጋቢና ቪኦኤ አስገባች። እንደምናመሻችሁ የጋቢና ቪዮኤ አድማጮቻችን። እንግዲህ ዛሬ ለምሽቱ በተሳሳተ የጋቢና ቪዮኤ የመክፈቻ ነው የከፈት ነው። ሄኖክ ከኛ ጋር የለም። አብረናችሁ የምናመሸው እኔ ጽዮን ግርማና ባልደረባችን ኤደናት። እንደምናመሻችሁ የጋቢና ቪዮኤ አድማጮች የዛሬ ሰኞ ታህሳስ 27 2012 ዓ.ም ምሽት ፕሮግራማችንን እናስተዋውቃችሁ በቅርቡ በአንድ የወሎ ዩኒቨርሲቲ ተማሪ ላይ የተፈጸመው ግድያ አካባቢውን የማይወክል እንደሆነ ነዋሪነታቸው ደሴ ከተማ የሆነ የተለያዩ የሕብረተሰብ ክፍሎች ገልጸዋል። ወሎ ዩኒቨርሲቲ ላይ የተፈጸመው ድርጊት እንደ ደሴ ደሴ እንደ ወሎ ወሎን በጥቅሉ እንደ አማራን የሚወክል አይደለም። ዝርዝር ያለ ዘገባ ይዘን እንመለሳለን። በገናዋ ዜማ ላይ እንገኛለን። ነገ ገና ነው። ወጣቶች በዓሉን እንዴት እያሳለፉት ይገኛሉ? በዓሉን ዋዜማ አሁን ከዚህ በኋላ ኤግዚቢሽን ለመግባት ነው። እዚህ ሻይ ቡና ብለን ኤግዚቢሽን አለ፣ ኤግዚቢሽን ገብተን ከዛ በኋላ ወደ ቤት። ጠይቀናቸዋል፣ አስተያየታቸውን ይዘን እንመለሳለን። እስከ ዝግጅታችን ማብቂ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጅናቸውን ዘገባዎችም ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። ለአጫጭር ዜናዎች ደግሞ የደንገርመው አብራኛለች፣ ከእሷ ቀርልተዋችሁ ያ ዜናዎቹ ጋር ተመልሰን መጥተናል። የድሬዳዋ ዩኒቨርሲቲ ሴኔት ዛሬ ባካሄደው አስቸኳይ ጉባኤ በዩኒቨርሲቲው ለተፈጠሩ ችግሮች አስተዋጽኦ ነበራቸው ባላቸው አስራ ዘጠኝ ተማሪዎች ላይ የዲሲፕሊን ቅጣት ሲያስተላልፍ በሌሎች ስልሳ ዘጠኝ ተማሪዎች እና አንድ የቀድሞ ተማሪ ላይ ደግሞ የማጣረት ስራ እየሰራው ነው ብሏል። ሙሉ በሙሉ ከዩኒቨርስቲው እንዲሰናበቱ የተወሰነባቸው ሁለት ተማሪዎች ስለታማ መሳሪያዎች ይዘው የተገኙ መሆናቸውን በዩኒቨርሲቲው የፌስቡክ ገጽ ላይ ዛሬ ይፋ ሆኗል። በተመሳሳይ በዩኒቨርሲቲው አስተዳደርና ሰራተኞች መምህራንም ላይ አስፈላጊው ማጣራት ተካሄደው በዩኒቨርሲቲው አለመረጋጋት ላይ እጃቸው አለበት የተባሉትና በቅርቡ እርምጃ አለበት የተባሉት ላይ በቅድቡ እርምጃ እንደሚወስድ በሴኔት መወሰኑንና ሕይወታቸው ካለፈ ሁለት ተማሪዎች ጋር በተያያዘ በወንጀል የተጠረጠሩ ተማሪዎችም በፖሊስ ቁጥጥር ስር ሆኖ ምርመራ እየተደረገባቸው መሆኑንም የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር የሆኑት አቶ ደጃሳ ጋንፉሬ ዛሬ ለአሜሪካ ድምጽ አስታውቀዋል። ዘገባውን ያደረሰን አዲስ ቸኮል ነው። ሶስት የዩናይትድ ስቴትስ መከላከያ ሚኒስቴር ሰራተኞች ኬንያ ውስጥ ጽንፈኛ አማጽያን በከፈቱት ጥቃት ሞተዋል። አማጽያኑ የዩናይትድ ስቴትስ ጸረ ሽብር ኃይሎች ኬንያ ውስጥ የሚጠቀሙበትን ሰፈር በመውረራቸው ነው የመከላከያ ሰራተኞቹ የተገደሉት። የሶማሊያው ጽንፈኛ ቡድን ትላንት ማለዳ ላይ ለከፈተው ጥቃት ኃላፊነቱን ወስዷል። በምስራቅ ኬንያ የሚገኘው ማዳ ቤይ በተባለው ወታደራዊ ስፍራ የአሜሪካና የኬንያ ወታደሮች ቡድኖች ይጠቀሙበታል። ስድስት በኮንትራክተር የሚንቀሳቀሱ የሲቪል አውሮፕላኖች በጥቃቱ እንደተጎዱ የዩናይትድ ስቴትሱ አፍሪካ ኮማንድ ባወጣው መግለጫ ገልጿል። የአልሸባብ አማጽያን ቦታውን ካጠቁ በኋላ የኬንያ መከላከያ ኃይሎችና የአፍሪካ እዝ መልሰዋቸዋል ይላል የአፍሪካ ኮማንዱ መግለጫ። የኬንያ መከላከያ ኃይል ያወጣው መግለጫ ደግሞ አምስት አጥቂዎችም ተገድለዋል ይላል። በዩናይትድ ስቴትስ ባግዳድ ዓለም አቀፍ አውሮፕላን ጣቢያ ላይ የተገደሉት የኢራናዊ የጦር አዛዥ ጀኔራል ቃሲም ሱሌማኒ አስክሬን ቀብር ትላንት ቴሄራን ውስጥ ተፈጽሟል። ኢራን ከእንግዲህ የዛሬ አምስት ዓመት አካባቢ የተፈረመው አጠቃላይ የተግባር እቅድ ጄሲፒኦኤ የደነገጋቸውን እገዳዎች እንደማታከብር የተጣሉባት ማዕቀቦች ሁሉ ከተነሱ ግን ከዓለም አቀፍ የኑክሌር ኃይል ቁጥጥር ተቋማት ጋር እንደምትሰራም አስታውቃለች። ኢራን አብራዝሃዲ የአራሽ አብራሳዴ ዘገባ ነው። ሰዎች ለመርዳት አስፈላጊውን ሁሉ ለመክፈል ቃል ገብቷል። የሰደድ እሳቱ በሶስት ክፍላት ሀገር በሚሊዮኖች የሚቆጠር ሄክታር ቦታዎችንም አጋይቷል። ሞሪሰን ዛሬ ለጋዜጠኞች በሰጡት መግለጫ የወደሙትን ከተሞችና መሰረተ ልማቶችን መልሶ ለመገንባት ተጨማሪ አንድ ነጥብ አራት ቢሊዮን ዶላር መመደባቸውን ገልጿል። እንደ አስፈላጊነቱም ተጨማሪ ገንዘብ እንደሚመደብም መንግስታቸው አስታውቋል። አድማጮች፣ ለሰዓቱ ያስኩላቸው እነዚህ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ወደ ወሎ ዩኒቨርሲቲ ነው የምናቀነው። በቀዳሚው ርሳችን በቅርቡ በአንድ የተለያዩ የህብረተሰብ ክፍሎች ገልጸዋል። ወሎ ዩኒቨርሲቲና የከተማ አስተዳደሩ በጠሩት የምክክር መድረክ ከተገኙት ታዳሚዎች ድርጊቱን አውግሰው ቱማ አካባቢውን የማይመጥን ህዝቡንም የማይወክል ሲሉ ገልጸውታል። ሰባ ሰባ ተፈጥሮ በነበረው ድርቅ በዚያን ሰዓት እናት ከልጇ ቀምታ በምትበላበት ሰዓት እንኳ የእኛ አካባቢ ማህበረሰብ ያለውን እያበላ ሙሱ ያገኘውን እንኳ መጀመሪያ የሚያየ የነበረው ምኑ ነው አንገቱ ላይ ነበር ማተብ ካለው ጥሬውን ቅሬውን አዋቶ ሳንቲሙን አዋቶ ክርስቲያን ከሆነ ፍታት አስፈትቶ ቤተ ክርስቲያን ነው የሚቀብር የነበረው። ሙስሊም ከሆነ ደግሞ ሶላተል ጀናዛ ተሰግዶበት ደግሞ እንደዚሁ እስላም መቃብር ነበር ይቀበር የነበረው። ዛሬ የመጣበትን እርግማንና መቅሰብት ሳናውቀው፣ እኔም ከኦሮሞ ተወልጃለሁ፣ ከትግራይም ተዋልጃለሁ። ተጋብተናል። ያልተጋባ ያለም ደማችን አንድ ነው። ኢትዮጵያዊ ነ አኩሪ ታሪክ አለ። ያንን አኩሪ ታሪካችንን ሊንድ የሚችል የግል ጥቅምና ፍላጎታቸውን ለማርካት ሲሉ ፖለቲከኞች የሚያደርጉት መሯሯጥ ወንድሙን ከወንድሙ እያባሉን እያጋደሉና ያለን ይህ ስለዚህ አሁን ሁሉ ዩኒቨርሲቲ ላይ የተፈጸመው ድርጊት እንደ ደሴ ደሴን እንደ ወሎ ወሎን በጥቅሉ እንደ አማራን የሚወክል አይደለም። ይህንን ድጋፍ የሚሰጥ የታመመ ጥረት የሚያስፈልገው ሰው እንጂ እውነት ጤነኛ ነው ብዬ እኔ አለን። በዩኒቨርሲቲዎች ውስጥ ለሚከሰቱ ግጭቶች መንስኤው የቀድሞ ጥቅማቸውን ያጡ ፖለቲከኞች ናቸው ሲሉ ተሰብሳቢዎቹ ይናገራሉ። ለዚህም ነው ሰላማዊ አካባቢዎችን ሰላም የመንሳት ተግባራት ከቅርብ ጊዜያት ወዲህ በስፋት እየተተገበረ የሚገኘው። እንደ ተሰብሳቢዎቹ እውነት የዩኒቨርሲቲው የተማሪዎችና የመምህራን ችግር ነው ወይ ወይም ደግሞ የብሔርና ብሔረሰብ ተማሪዎች ችግር ነው ወይ ብለን በዚህ ጉዳይ ላይ ጊዜ መፍጀት የለብንም። የኢትዮጵያ ሕዝብ ብዙ ነገር ነው ተሸክሞ ያለፈው ያ አልበቃ ብሎ አሁንም ደግሞ ትንሽም የማይሰማቸው ሰዎች ሀፍረት የማይሰማቸው ሰዎች አሉ። እውነት በጣም የሚያሳዝን፣ የበደልከውን ሕዝብ በአደባባይ ይቅርታ መጠየቅ ነው እንጂ እንደገና ደግሞ ጦርነት የምታዘምትበት መሆን የለበትም። ልዩ ኃይልና ፖሊስ ሚኒሻ የሚደበደብበትም ሁኔታ ላይ ተደርሷል። የህግ የበላይነት መላላት ለምንድን ነው መንግስት እንደ የህግ የበላይነት ሳይኖር ብልጽግና ፓርቲ ምንድን ነው መደመር ምንድን ነው ትርጉም የለው በተለይ አንዳንድ መገናኛ ብዙሀንን ጨምሮ በማህበራዊ ድረገጾች አጥፊ መልእክት በሚያስተላልፉ አካላት ላይ ጣታቸውን የሰነዘሩት አስተያየት ሰጪዎች ሀሳብን በነጻነት መግለጽ የሌሎችን ነጻነት ከመጋፋት አልፎ ህልውናቸውን እስከመፈታተን መድረስ አለበት ወይ ሲሉ ይጠይቃሉ መንግስት ያስተዳድራት የሚችል ከተማ ለምንድን ነው ዝም የሚባለው በግለሰብ ደረጃ በግለሰብ ስለሆነ የሚመጣው ችግር የለውም አሁን እኮ ይሄ ነገር ነገ ምንድን ነው የሚመጣው ለምንድን ነው እንደው በመንግስት መንግስት ደረጃ እርምጃ መወሰድ የማይችለው ይህንን የሚፈታ ሳይንስ የለም ወይ? ድሮ እኮ ህወሓት ሲያስተዳድር እኮ የታሰበውን ሁሉ እኮ ይህን አስበሃል ተብሎ እየተወሰዱ ሲታሰሩ እናውቃለን። ለምንድን ነው እነዚህን ሰዎች መቋጫ ማታደርጉላቸው? በሁሉም ነገር በሃይማኖትም፣ በብሔርም፣ ዘረኝነትም ጥግ ረግጠው የሚሄዱት፣ ይሄ ደግሞ እኛ ከተማ ላይ አይመጥናል። ከዳር መጥተው ሊያበጣብጡን ሲሉ ለምንድን ነው የማንነቀው? እኛ በሰለጠነ ዘመን ያልሰለጠነ ተግባር እየፈጸሙ ባልሰለጠነ ዘመን ያልሰለጠነ ትውልድ የሰራውን ስህተት ማውገዝ ተገቢ አይደለም ያለም ወጣት ነበር። ድሮ በፈረስ መልእክት እስከሚነገር ድረስ ሳትግባባ የሞትክበትን ዘመን ዛሬ በማይክሮሰከንድ ውስጥ መረጃ መድረስ እየቻለ እንዴት እየተግባባን እንሞታል? ሰው እንዴት ያንን ጥፋት ይደግማል? ሰሞኑን በወሎ ዩኒቨርሲቲ በአንድ ተማሪ ላይ የተፈጸመው ግድያ በምንም መለኪያ ከሃይማኖትና ከብሔር ጋር የሚገናኝ አይደለም ይላሉ የዩኒቨርሲቲው የአስተዳደርና ተማሪዎች አገልግሎት ምክትል ፕሬዚደንት ዶክተር አማራ ምትኮ። ከተተረተሩት መካከል የአማራም የኦሮሞም ተማሪዎች አሉበት። ሃይማኖት ስብጥራቸውን ስናይ ክርስቲያንም ሙስሊምም አሉ። ስለዚህ በሃይማኖት ልንፈርጀው አንችልም። የዚህ እምነት ተከታዮች ናቸው እዚህ ላይ የፈጸሙት ማለት አንችልም። በብሄርም እንደዚሁ የአንዱ ብሄር አካላት ወይም ልጆች ተባብረው እዚህኛው ብሄር ላይ ጥቃት ፈጸሙ ለማለት አያስደፍረንም ነው ዘመናት የጠንካራ አብሮነት መገለጫ የሆኑ ህዝቦችና አካባቢዎች ከቅርብ ጊዜያት ወዲህ የግጭት ማዕከል የሆኑት ለምን ይሆን? ይህ አካባቢ በነገራችን ላይ የትልቅ እሴት ባለቤት ነው። ማህበረሰቡ አንድ ቤት ውስጥ ታገኘዋለህ የተለያየ ሃይማኖት ተከታይ ሆኖ አንድ ቤት ውስጥ ምናልባትም የተለያየ ብሄር ሆኖ ልታገኘው ሁሉ ትችላለህ። አማራና ኦሮሞ ተጋብቶ፣ ትግሬውና አማራው ተጋብቶ፣ ጉራጌውና አማራው ሁሉም ተሰባጥሮ ልታገኛቸው ትችላለህ። ከ25 እስከ 30 ፐርሰንት የሚሆነው ማህበረሰብ በዚህ ቅልቅል ውስጥ ነው የምታገኘው። እናም ለኢትዮጵያ ሊመጥን የሚችል እሴት ያለው ማህበረሰብ ነው። ይሄንን አፈረስክ ማለት ኢትዮጵያን ማፍረስ ቀላለን። ማዕበሎች እንኳ ሲነሱ ሌላ አካባቢ ላይ ብዙ ውድመት ሲኖር፣ የሰው ህይወት ሲጠፋ እዚህ ጋ ውድመቶች አልነበሩም፣ የሰው ህይወት ተከብሮ ነው የኖረበትና ምንድን ነው ተረጋግቶ የቆየበት ምክንያት የሚለው የሚከነክናቸው አካላት ያሉ ስለዚህ የዚህን ሴት ማራቆትና ማጥፋት ኢትዮጵያን ለማፍረስ ቀላሉ ዘዴ እንደሆነ አጥንተው ደርሰውበታል ብዬ አስባለሁ። ስለዚህ ይህን ሴት እንደነበረ ማስቀጠልና እንደነበረ መጠበቅ ጸጋውን ማውረስ ለልጆች ዛሬ ተሰብስበው ከነበሩት የሃይማኖት አባቶች፣ የአገር ሽማግሌዎችና የእድር አካላት የሚጠበቅ ነው ብዬ አስባለሁ። የሃይማኖት አባቶች፣ የአገር ሽማግሌዎች፣ ሴቶች፣ ወጣቶችና ታዋቂ ግለሰቦች በተሳተፉበት የዛሬው ስብሰባ አካባቢውንና ኢትዮጵያን ከጸረ ሰላም ተላላኪዎች ተግባር ለመታደግ የጋራ እጃችንን እናንሳ የሚል መልእክት ተላልፏል። ተናግረዋል በመጪዎቹ ቀናት በክርስትና እምነት ተከታዮች በደማቅ ስነ ስርዓት የሚከበሩት የገናና የጥምቀት በዓላት በሰላም እንዲያልፉም ሁሉም አካባቢውን በንቃት እንዲጠብቅ ተጠይቋል ለአሜሪካ ድምጽ ሬዲዮ መስፍን አራጌነኝ ከደሴ መስፍንን እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው ሚዛን ወጣቶች የነጻ የሕግ ድጋፍና አገልግሎት በጎ አድራጎት ማህበር ለአቅመ ደካሞችና ድጋፍ ለሚያስፈልጋቸው የሕብረተሰብ ክፍሎች ነጻ አገልግሎት በሀዋሳ ከተማ መስጠት ከጀመረ አምስት ዓመታት አስቆጥሯል። በሺዎች ለሚቆጠሩ ተጠቃሚዎችም ግንዛቤ ከመስጠት ፍርድ ቤት ቆሞ እስከ መከራከር ነጻ አገልግሎትን ሰጥቷል። በ2007 ዓ.ም በ25 በጎ ወጣቶች አገልግሎት መስጠት የጀመረው ማህበሩ አሁን ባሉት ሰባት በጎ ፈቃደኞች ስራውን ቀጥሏል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ከማህበሩ ፕሬዝዳንት ዮፍታሄ ተካልኝና ከማህበሩ አባል ሀብታሙ ጸጋይ ጋር ቆይታ አድርጓል። ሚዛን ወጣቶች ነጻ የህግ ድጋፍና አገልግሎት በጎ አድራጎት ማህበር የተቋቋመው ከተለያዩ ዩኒቨርሲቲዎች በህግ በተመረቁ ወጣት ተማሪዎች ሲሆን ስራ የጀምረው በ2007 ዓ.ም በ25 በጎ ወጣቶች ነበር። ዓላማው አቅም ለሌላቸው የህብረተሰብ ክፍሎች ነጻ የህግ ድጋፍ መስጠት መሆኑን ነው። ከቪኦኤ ጋቢና ጋር ቆይታ ያደረጉ የማህበሩ ፕሬዚዳንት የፍታ ተካለኝና የማህበሩ አባል ወጣት ሀብታሙ ጸጋይ የተናገሩት ሚዛን ወጣት የህግ ባለሙያዎች መካከል የተጀመረው ጀመረ በ2007 ዓመተ ምህረት ነው። ከደቡብ ክልል ጠቅላይ አቃቤ ህግ ጽህፈት ቤት ነጻ የህግ ድጋፍ አገልግሎትና የግንዛቤ የመስጫ ፍቃድ በማግኘት እየሰራ ይገኛል። አገልግሎቱንም የሚሰጠው በዋናነት በበጎ ፍቃደኞች ነው። ሙሉ ለሙሉ ማለት ይቻላል እና የህግ ባለሙያዎች ከዩኒቨርሲቲ የተመረቁ የህግ ባለሙያዎች ለማህበረሰቡ ያገኙትን እውቀት ማህበረሰቡ መካከል ባለው የህግ ክፍተት ማህበረሰቡ ተጎጂ እንዳይሆን የማስተማር እንዲሁም ደግሞ የነጻ ህግ ድጋፍና የጥብቅና አገልግሎት ነው በዋናነት እየሰጠ ያለው። ሀብታሙ ደግሞ ይህን አገልግሎት እንዲሰጡ ያነሳሳቸውን ነግሮኛል። ነጻ ህግ ድጋፍ እንድንሰጥ ያነሳሳል። የእኛ ማህበረሰብ በጣም በፍርድ በህግ ሂደቶች ብዙ የተበደለ ማህበረሰብ ነው ያለን እና ብዙዎች ደግሞ በጣም የሚያሳዝን ነገር በህግ በፍርድ ቤቶች የሚሰማ አልታያለን። ስለዚህ ቢያንስ ከዚህ ማህበረሰብ የተፈጠርክ ሰው ሆነ የማህበረሰቡና ትንሽ እንኳን ሙሉ በሙሉ ባይሆንም፣ ትንሽ የዋን ቀዳዳ መድፈን ብትችል ባለችው እውቀት ማህበረሰቡን ማገልገል ጥሩ ነውና እንደሆን ብዙ እንኳን አክቲቭ ሆኜ እንደ ሌሎች አባላት ያገለገልኩ ባይሆንም፣ መነሻው እኔ ውስጥ ያለው ሀሳብ ያኔ ከነሱ ጋር አብሬ ሲሆን ጆይንት ሳደርግም ስሰራም የማስበው ነገር የእኔ እዚህ ምድር ላይ መኖር ለሰው መጥቀም አለበት። እኔ ያገኘሁት እውቀት ለሌሎች መጥቀም መቻል አለበት። ምንም መነሻ የለውም። ገንዘብ ፍላጎት አይደለም፣ ግን ቅንነት ከውስጥ የመነጨ ማህበረሰቡን ለመርዳት ከውስጥ የመነጨ ፍጹም ቅንነት የተሞላ ሰርቪስ ነው። ቤስታ ቤስቲ ሳንቲም አስር ሳንቲም አይከፍሉም። አቤቱታ ተጽፎ በኮምፒውተር ፕሪንት ተደርጎ ምንም የሚጠይቁት ነገር የለም። ኢኮኖሚካሊ ይሄን ለማጻፍ ጠበቃ እንደሚኖራቸው ገንዘብ አቅም ስለሌላቸው ይረዱ የሚል የቀበሌ ሌተር ከመጠየቅ ውጪ ምንም የሚጠይቁት ነገር የለምና ምናልባት ያን በሰራውባቸው ጊዜዎች ደስ ይለኛል። አንድ ለማህበረሰቡ እንደ አንድ የማህበረሰብ አካል የሆነ ነገር አደረግኩ ብዬ እንዳስብ የሚያደርገኝ ነው። በዕለት ተዕለት ስራችንም እንኳን ሰውን ሰርፍ ለማድረግ ውስጣዊ ማንነት የሚያነሳሳ አይነት ስራ ስለሆነ ነው። በዛ ምክንያት ነው። ውስጣችን ተነሳስዶ ያን ነገርም ሰዎች እንደመርዳት የምናስበው የማህበሩ ፕሬዝዳንት ዮርታይም ማህበሩን አቋቁመን ይህንን አገልግሎት እንድንሰጥ ያነሳሳን የማህበረሰቡ የንቃት የህግ ደረጃ ያለበትና በአገሪቱ ፍትህ ውድ በመሆኑ ነው ብሏል። ማህበረሰባችን ለህግ ያለው ቅርበት በጣም ሩቅ ነው። ማህበረሰባችን ስለ ህግ አቅም ኢቨን የተማሩ እንኳን ሰዎች ራሱ ከህግ በጣም ሩቅ ናቸው እና የግንዛቤ ስርጸት የህግ ግንዛቤ ስርጸት የሚባለው በጣም ሩቅ ነው ለማህበረሰባችን። እና በዛ ምክንያት ብዙ ሰዎች ይጎዳሉ። በቀላሉ አክሰስ ማድረስ ተደራሽ መሆን የነበረበት የህግ ጉዳይ ጉዳዮችን ሩቅ ያደርግባቸዋል። ሌላው ደግሞ ላልተፈለገ ወጪ ይዳረጋሉ። በዚህ መሀል ደግሞ የፍትህ ደላሎች አሉ። እነሱ ተጠቃሚ ይሆናሉ። ሰው ባለማወቁ ምክንያት ለብዙ ነገር ላልተፈለገ ለብዙ ወጪም፣ ብዙ የጊዜ ብክነት፣ ለብዙ የሞራል ብክነት ይዳረጋል። ስለዚህ ሰው ማወቅ አለበት በሚል ይሄ አንዱ ፐርፐስ ነው። ሌላው ደግሞ ፍትህ እኛ አገር ውድ ናት እና ሁሉም ማህበረሰብ ፍትህን አክሰስ ለማድረግ ፍትህን ለመድረስ በጣም ይወደድበታል ጠበቃ ቀጥሮ ጉዳዩን አማክሮ ለመድረስ። ስለዚህ በዚህ ጉዳይ ፍትህ ውድ ናት ካልን ደሃው ሰው፣ አቅም የሌለው ሰው፣ ፍትህን መግዛት የማይችለው ሰው እንዴት ነው ፍትህን ማግኘት የሚችለው ብለን ስናስብ በጣም ይከብዳል። ስለዚህ ያንን የማህበረሰብ ክፍል ተደራሽ ለማድረግ ፍትህ ለሁሉም መሆን ካለበት፣ ደሃውም ደግሞ መጠቀም አለበት፣ ፍትህን ማግኘት አለበት፣ ለፍትህ ቅርብ መሆን አለበት። በነዚህ ሁለት መነሻዎች ሚዛን ነጻ የህግ ድጋፍ አገልግሎት መስጠት ጀምሯል። የበጎ አድራጎት ፍላጎት ማህበሩ በሺዎች ለሚቆጠሩ አቅመ ደካሞችና ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎችም ነጻ አገልግሎት ሰጥቷል። ሚዛን 50 ሺዎችን ስለ ህግ አስተምሯል፣ ለሶስት ሺዎችም ደግሞ ፍርድ ቤት ቆሞ ተከራክሯል ብለዋል። ግንዛቤ መፍጠር ስጀምርል ከ50 ሺህ ሰው በላይ የግንዛቤ መፍጠር ስራ ሰርተናል። በማስ ሚዲያም፣ በኦንላይን ወይም ደግሞ በሶሻል ሚዲያ ሰዎችን ለመድረስ ጥረት አድርገን ደርሰናል። በእንትን ደግሞ ቆመን በተከራከርንባቸው ስናስብ በዚህ አምስት ዓመት ውስጥ አሁን ከተቋቋመን አምስት ዓመቱ ናል ኦልሞስት ከ2300 ሰው በላይ ረድተናል። ምናልባት በዚህ ኤሪያ ላይ ምን ያህል ሰውን ሳፖርት አርጋቸዋል ተብሎ በተነሳው ጥያቄ ላይ የሰዎችን ቁጥር ይህን ያህል ብሎ ማንሳት አንዳንዴ ምን ይላሉ መሰለህ፣ ሰዎች ይህን ሰራው ይህን ሰራው ሪፖርት ሲያደርጉ ቁጥር አትፍራ ይላሉ ኤግዛጅሬት ለማድረግ እና ማየት ነው። በተግባር የሚታይ ምስክርነትም ያለው ስራ ስለሆነ ብዙዎችን ሐዋሳ ከተማ ከፍተኛ ፍርድ ቤት ከጀርባ ያለውን ቢሮ ምን ያህል ሰው ተረርቷል የሚለውን ሰው ሄዶ በአካል ቢያየው ምናልባት የባለ ጉዳዮቹ ስም በመዝገብ ላይም በሊስት ላይም ስለሚመዘገብ እዛ ሄደ ብታየው ለአንተ በጣም ጥሩ ማስረጃ ሚሆናል እና በጣም ብዙ ሰው የሚረዳው ከሚዛን ወጣቶች ነፃ የህግ ድጋፍ መስጫ ማህበር ጋር ያደረግኩት ቆይታ በዚህ አላበቃም። ማህበሩ የሰራቸውን ስራዎችን በተመለከተ የተጠቃሚዎችን ምስክርነትና ሌሎች ጉዳዮችን በስፋት የያዘ ክፍል ይዤ እመለሳለሁ ለጊዜው መልካም የገና በአል ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም ዮናታንን ለዘገባው እናመሰግናለን አሁን ከዘጋቢዎች መስኮት ወደ ስፖርት ነው ምናለ አመሰግናለሁ ጽዮን። በዛሬው የጋቢና ስፖርት አፍታ የኢትዮጵያ ፕሪምየር ሊግ ስድስተኛ ሳምንት ጨዋታዎች ተካሂደዋል። እነማን ድል ቀናቸው፣ እነማን ሳይሰምርላቸው ቀረ የሚለውን እናነሳሳለን። በቻይና የዛይመን ማራቶን የትኞቹ ኢትዮጵያን ባለድል እንደሆኑም ነግራ፣ ምርጥ የአህጉሪቱን ተጫዋች ነገ ይፋ ያደርጋል። ለእነማን የአሸናፊነት ግምት ተሰጥተዋል የሚለውንም እንወያያለን ከአዲስ አበባ የቪኦኤ የስፖርት ጉዳዮች ዘጋቢና ተንታኝ ግርማቸው ከበደ አብሮኛ አመሻል። ግርማቸው እንዴት አመሸ? እንደምን አመሻ ሀብታሙ። ኢትዮጵያን የስፖርት አፍቃሪዎች ከሳምንት ሳምንት የሚከታተሉት የኢትዮጵያ ፕሪምየር ሊግ ስድስተኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ግርማቸው፣ የሳምንቱ ጨዋታዎችን ይዘትና አበይት ክስተቶች እስቲያጋራል ያጋራል። ባለፈው አርብ በተካሄደ ጨዋታ ነው የስድስተኛ ሳምንት ጨዋታዎች መደረግ የጀመሩት። በአርቡ ጨዋታ ሰበታ ከተማ ወላይታ ድቻና አንድ ለባዶ አሸንፏል። ከዛ በኋላ ትላንትናና ከትላንት በስቲያ በተደረጉ ጨዋታዎች ደግሞ ኢትዮጵያ ቡና ፋሲል ከነማና ቅዱስ ጊዮርጊስ ወሳኝ የሚባሉ ሳምንት ድረስ የሊጉ መሪ የነበረው ወልዋሎ የውጤት ቀውስ የሚባል መጠነኛም ቢሆን የውጤት ቀውስ ውስጥ የገባ ይመስላል። ያለፉትን ሶስት ጨዋታዎች ማሸነፍ አልቻለም። ከሶስቱ ጨዋታዎች ደግሞ በአንዱ በመቀሌ ሰባ እንደርታ ተሸንፎ ነበረ። ስለዚህ ከመሪነት ውጭ ኛው ወልዋሉ አዲግራት ዩኒቨርሲቲ በሳምንቱ ትልቁን ውጤት ያስመዘገበው ግን ኢትዮጵያ ቡና ነው። ኢትዮጵያ ቡና ሀዲያው ሆሳዕናን አምስት ለባዶ አሸንፏል። ይሄም በሜዳው ባደረጋቸው ሁለት ጨዋታዎች ዘጠኝ ጎሎችን እንዲያስመዘግብ አስችሎታል። ከዚህ በፊት በሜዳው ባደረገው ጨዋታ ሐዋሳ ከተማ አራ ለአንድ አሸንፎ ነበር። ኢትዮጵያ ቡና ያው ከሜዳው ውጭ ግን እስካሁን ባያሸንፍም ማለት ነው። ሌላኛው በጣም ሲጠበቅ የነበረው ጨዋታ ደግሞ ፋሲል ከነማና ባህር ዳር ከተማ ያደረጉት ጨዋታ ነበረ። ይሄ ትልቅ ደርቢ ጨዋታ ነው። ከከተሞቹ መካከል ባለው ቅርበት በጎንደርና ባህር ዳር ባለው ቅርበትም የተነሳ ትልቅ የሚባል ደርቢ ነበረ። ነገር ግን በፋሲል ሶስት ለባዶ አሸናፊነት ተጠናቋል። ሌላኛው ምናልባት ትልቅ ውጤት የሚባለው የቅዱስ ጊዮርጊስ ውጤት ነው። ሻምፒዮኑን መቀለ ሰባ አንደርታን ሁለት ለአንድ አሸንፏል። ቅዱስ ጊዮርጊስ በዚህ ጨዋታ በሳምንቱ አጋማሽም የሰባተኛ ሳምንት ጨዋታዎች ይደረጋሉ። ለጊዜው ግን ፋሲል ከነማ በአስራ አንድ ነጥብ የሊጉ መሪ ነው። በተመሳሳይ 11 ነጥብ ያለው በጎል ልዩነት የተበለጠ ወልዋሏ ዲግራት ዩኒቨርሲቲ ሁለተኛ ነው። ሻምፒዮኑ መቀለ 70 እንደርታ ደግሞ ሶስተኛ ደረጃ ላይ ይገኛል። በአስር ነጥቦች የወራጅ ቀጠናው ላይ ሀዲያ ሆሳዕና የመጨረሻውን ደረጃ ይዟል። በኢትዮጵያ ቡና አምስት ለባዶ ከተሸነፈ በኋላ ወላይታ ድቻ አስራ አምስተኛ ደረጃ ላይ ነው የሚገኘው እንዲሁም ደግሞ ስሁል ሽረ አስራ አራተኛ ደረጃ ላይ ይገኛሉ። እነዚህ ይመስላሉ የስድስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች አታሙ ወደ ቀጣዩ ርዕሰ ጉዳይ ከመሻገራችን በፊት ወደ ቻይና እናቀናለን። በቻይና ዛይመን በትናንትናው ዕለት በተደረገ የማራቶን ሩጫ ውድድር ኢትዮጵያን የድል መንበሩን ተቆጣጥረዋል። በወንዶች ብርሃን ነበበው ተስፋዬ ውድድሩን በሁለት ሰዓት ከ06 ደቂቃ 16 ሰከንድ በመጨረስ የወርቅ ሜዳሊያ አሸንፈዋል። ኬንያዊው ሩበን ኪፕሮፕ የብር ሜዳሊያ እንዲሁም ሌላው ኢትዮጵያዊ ግርማይ ብርሃኑ ገብሩ ደግሞ የነሐስ ሜዳሊያ ተሸላሚ ሆነዋል። በሴቶች መዲና ደሜ አርሜኖ የወርቅ ሜዳሊያ አሸናፊ ሆናለች። የ2 ዓመቷ መዲና ውድድሩን የጨረሰችው ሁለት ሰዓት ከ26 ደቂቃ ከ12 ሰከንድ በሆነ ሰዓት ነው። የሀገሯ ልጆች መስራ ሁሴንና አፍራ ጎደፋይ ተከታትለው በመግባት የብርና ነሐስ ሜዳሊያ አሸናፊ ሆኗል። በዚህ ውድድር ላይ 35 ሺህ ተወዳዳሪዎች ከ41 ሀገራት ተሳትፈዋል። በቻይና ምድር ትልቁ የማራቶን ውድድርም ነው። ግርማቸው፣ ወደ አንተ ልመለስ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የዓመቱን ምርጥ ተጫዋች ይፋ ያደርጋል ተብሎ እየተጠበቀ ነው። ከዚህ ጋር የተያያዙ ሀሳቦችን እስቲ ያገራል። ሀብታሙ ነገ በግብፅ በሚደረገው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የዓመቱ የአፍሪካ ምርጥ ተጫዋች ምርጫ እንግዲህ ሶስት ተጫዋቾች ናቸው የመጨረሻ እጩዎች ውስጥ የገቡት በትኩረት የሚጠበቁት ማለት ነው። በወንዶቹ በኩል ሞሐመድ ሳላህ፣ ሳዲዮ ማኔ እና ሪያድ ማህሬዝ ናቸው። ሙሐመድ ሳላህ እና ሳዲዮ ማኔ ለሊቨርፑል ነው አሁን የተጫወቱ የሚገኙት። ሪያድ ማህሬዝ ደግሞ ከማንቸስተር ሲቲ ጋር ባለፈው የውድድር ዘመን ድንቅ የውድድር ጊዜን አሳልፏል። ባለፉት ሁለት የአፍሪካ ምር ተጫዋች ምርጫ ላይ ያሸነፈው ሞሳላህ አሁንም ምናልባት ለሶስተኛ ጊዜ ሊያሸንፍ ይችላል ተብሎ ይጠበቃል። ይሄ ደግሞ በተለይ የሚያሸንፍ ከሆነ ከሳሙኤል ኤቶ እና ከያያ ቱሬ ቀጥሎ የካፍን የዓመቱ የአፍሪካ ምርጥ ተጫዋች ምርጫን ከሁለት ጊዜ በላይ ያሸነፈ ብቸኛው ተጫዋች ያደረገዋል። ነገር ግን ቀላል የሆነ ፉክክር አይጠብቀውም። የቪኦኤ የስፖርት ጉዳዮች ዘጋቢና ተንታኝ ግርማቸው ከበደ ከአዲስ አበባ እጅግ በጣም አመሰግናለሁ። መልካም ምሽት ይሁንል። አመሰግናለሁ ሀብታሙ መልካም ምሽት ይሁንል አንተም ሀብታሙ ስዩምንን እናመሰግናለን። ከግርማቸው ጋር ጥሩ የስፖርት ቆይታ አድርገው ነበር። ከዚህ አስከትለን ደግሞ ዛሬ በነገው እለት የሚከበረው የገና ዋዜማ ምሽት ነው። በመላው ኢትዮጵያ ወጣቶች አውደ አመቱን ዋዜማ በምን መልኩ በማሳለፍ ላይ እንዳሉ ጠይቀናል። ዋዜማውን በምን መልኩ እያሳለፋችሁ ናችሁ? ያላችሁት ብለናል። የደንገረመውናት የጠየቀቻቸው I'll wait and... አማራ ክልል ያለው ው አማራ ክልል ውስጥ ደቡብ ጎንደር ደብረ ታቦር ነው። እንኳን በአጋጣሚ ከደብረ ታቦር ከተማ ደብረ ታቦር እየሱስ የሚባል ተራራ ላይ ያለ ክብረ በዓል አለ። ብዙ ወጣቶች እዚያ ሄደው በደንብ እያከበሩ ነው። ያለ ዝግጅት አሁን ለነገ እያደረጉ ነው። አሁንም ሽርም ጉድ እየተባለ ነገ ሊከበር ነው። አሁን ይህንን አደር አድርገን ነገ ሌሊት ነው ቤተ ክርስቲያን ሄደን የምናድረው ግ ቤተ ክርስቲያን የምላሽ ያው በዓላችን እናከብር እንላለን ማለት ነው። በቤታችን ዝግጅት ያው አሁን ዶሮ ተገፍ እየታየኝ ነው። ከደጃፍ ሽንኩርት እየተከተፈ ነው። አሁን እንግዲህ ማታ ሰዓት ዶሮ ታርዶ ሌሊት ሲሰራ በሚያደር እኔ እንኳን ቤተክርስቲያን እጀ ነው ማደር አሁንም ከጓደኞች ተጋር ወደ ወዲ እያልኩ ነው ያለሁ ሰዓት እስከ ስድስት ሰዓት ገበያ በድሚ ገዛ ምናን አብረን እነዳለን ወይም እኔ ገና ወጣት ብለውንኩ ነው እንጂ አባወራዎቹ ገበያ ነው የሚሆነው። አውዳመቱ ነው አውዳመቱ ነው የተጣላው ሬትላን ይባላል። ቦሌ አካባቢ ነው ያለው። ቦሌ በዓሉን ዋዜማ አሁን ከዚህ በኋላ ኤግዚቢሽን ለመግባት ነው። ትንሽ እዚህ ሻይ ቡና ብለን ከዛ ምን የመሆን ኤግዚቢሽን አለ። ኤግዚቢሽን ገብተን ከዛ በኋላ ወደ ቤት ዋላ አለው ያው አዜማ አሪፍ ነው። ሁሉም እንቅስቃሴ ላይ ነው ያለው ማለት በባንክ አካባቢ ነኝ። ከተማ ጥሩ አቋም ላይ ነው ያለችው። ግብይቱ አሪፍ ነው። ሁሉም እየተሯሯጠ ነው። እንግዲህ ከቤተሰቦቻችን ጋር ነው ለማሳለፍ ያሰብ ነው። ስሜ በአንተ አምላክ ሰርለቀ ይባላል። ከሮትራክት ክለብ ኦፍ አትሮንስ እንደተለመደው በየበዓሉ እንደምናደርገው በአሁኑ ደግሞ ሮትራክት ክለብ ኦፍ አቦጊዳ የሚባለው ጎዳና ላይ የሚኖሩ እህትና ወንድሞቻችንን የምግብ የማብላት እና ልብስ የመስጠት ፕሮግራም ይኖረናል። ነገ ከአንድ ሺህ አምስት መቶ እስከ ሁለት ሺህ ሰው እንመግባለን ብለን እንጠብቃለን። ለበዓሉ ማለት ነው። ካቴድራል ትምህርት ቤት ቢመጡ ማንኛውም ሰው ብሮን የሰው ሀይልም ስለሚያስፈልገን መጥቶ ቢሳሰብ ለራስም ጥሩ ነው። ጥሩ ስሜት ይሰጣል። ከዛ ተጨማሪ ደግሞ ሰዎችንም አብረን በዓል እናሳልፋለን ማለት ነው። ጎዳና ላይ የሚኖሩትን ነው ወንድሞቻችን የምንሰበስበው። ከበዓሉ አንድ ቀን በፊት ጠዋት ላይ በተለያየ አቅጣጫ ተሰብስበን እንበተናለን። ከዛ ጎዳና ላይ ያገኘናቸውን ሰዎች ነገ ፕሮግራም እንዳለ እና ካቴድራል የሚመጡ በመንገድ ነው የምንጠራቸው። በጣም የተለመደ ነው። ላለፉት ዘጠኝ ዓመታት ነው ካልተሳሳትኩ እያደረግን ያለ ነው። ስለዚህ ብዙ ሰውም ባንጠራውም የመምጣት ሁኔታ ያሳያል። ከዛ በተጨማሪ ደግሞ ፕሮግራሙን ለማዘጋጀት ካለፉት አንድ ወር ጀምሮ በጣም አክቲቭ የሮታራክት ክለብ ቦጊዳ ሲሰራ ነበር። ልብስን ለመሰብሰብ በተለያዩ ሶሻል ሚዲያዎችን በመጠቀም እና በተለያዩ ሁኔታዎች ልብስም የገቢ ማሰባሰቢያም ፕሮግራሞች እየፈለጉ ይህንን ፕሮግራም ፈንድ ለማድረግ ሲጥሩ ነበረ።

እዛ ሄደን የተወሰነ ጊዜ በተለይ ምሳ ሰዓት አካባቢ እነሱ ጋር ተቀላቅለን እንውላለን። ከዛ ተቸገሩ ወገኖችን የምናይበት ቻሪቲ ክለብ አለ። የተወሰነ ስራ ለመስራትም እንዲሁ ጋር የተወሰነ ጊዜ ማሳለፍም አስበናል። ሁላችሁንም እናመሰግናለን። እኛም መልካም የገና በዓል ዋዜማ ይሁንላችሁ እንላለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኤን በመጠቀም አድርሱን። ጋቢና ቪኤ አት ቪኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ገጻችንን ተከተሉ። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ዝግጅታችንን በማቀናበር ደግሞ ኤልያስ ገበያው አብሮን ነበረ። ያን የስርጭት ምህንድስናውን በመቆጣጠር አብራን አምሽታለች። መልካም የገና በዓል ዋዜማ እያልን በተከታዩ የአመት በዓል ዜማ የአውዳመት ዜማ እንሰናበታችኋለን። ደህና ደሩ። መልካም ምሽት። i <laughs> raadiyoo sagalee raadiyoon sagalee ameerikaa wixataa qabee amma jimaataatti galgala keessaa sa'a lamaaf walakkaa hanga sa'a